ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም፣ ጤና ይስጥልን። እንደምናመሻችው የካቲት 19 2007 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በቀዳሚው ዝግጅት በግንቦተር ለሚካሄደው የኢትዮጵያ ምርጫ የምረጡኝ ዘመቻው ተጀምሯል። የቴሌቪዥን የክርክር መድረኮችም በመሰናዳት ላይ ናቸው። የቀድሞው የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ ዋሽንግተን ዲሲ ውስጥ በብሔራዊ የዴሞክራሲ ድርጅት ኤንኢዲ ጥናትና ምርምር በማድረግ ላይ ናቸው። በዚህ ሳምንት ያቀረቡትን ጥናታዊ ጽሑፍ የተመለከተ ዘገባም አካተናል። አምነስቲ ኢንተርናሽናል ትናንት ባወጣው ዓመታዊ ዘገባ ፍጅቶችና የጅምላ ግድያዎች በሚፈጸሙበት ወቅት አምስቱ ቋሚ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ድምፅን በድምፅ የመሻር መብታቸውን እንዲያነሱ ጥሪ አቅርበዋል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ጤና ይስጥልኝ፣ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። የሱዳን ፕሬዝደንት ኦመር አልበሽር ከሽምቅ ተዋጊ ቡድኖች ጋር ህብረት ለመፍጠር ስምምነት የተፈራረሙ ሁለት ተቃዋሚ መሪዎችን በእስር ላይ የሚገኙትን ይቅርታ ጠይቁና ትፈቱ ይሆናል እንዳሏቸው ተነገረ። ፋሩክ አቡ ኢሳና አሚን ማኪ ማዳኒ ካለፈው ታህሳስ ወር መጀመሪያ አንስተው በእስር ላይ ነው የሚገኙት። አሸባሪ ድርጅት አቋቁሞ በማካሄድና በመንግስት ላይ ጦርነት በመክፈት ክስ ነው የተወነጀሉት። የሱዳን የማስታወቂያ ሚኒስትር አህመድ ቢላል በሰጡት ቃል መንግስትን በኃይል መገልበጥ በሀገሪቱ ህግ ወንጀል ነው ብለዋል። የሱዳን ፕሬዚደንት በሽር በሚቀጥለው ሚያዝያ ወር በድጋሚ ለመመረጥ የሚወዳደሩ ሲሆን የማስታወቂያ ሚኒስትሩ ሲናገሩ ተቃዋሚ መሪዎቹ ይቅርታ ከጠየቃችሁ ትፈታላችሁ የተባሉት ፕሬዚደንቱ ከሁለት ዓመታት በፊት ባወጡት የብሔራዊ እርቅ እቅድ መሰረት ነው ብለዋል። ጭንብል ለብሶ የታጋቾችን አንገት ሲቀላ በብዙ ቪዲዮዎች ላይ የሚታየው የእስላማዊ መንግስት ብሎ ራሱን የሚጠራው ጽንፈኛ ቡድን ተዋጊ ማን እንደሆነ ሳይታወቅ አልቀረም የሚሉ ዘገባዎች እየወጡ ነው። ይሁን እንጂ የጸጥታ ምንጮች ሪፖርቶቹ የተሳሳቱ ሊሆኑ ይችላሉ በማለት እያስጠነቀቁ መሆናቸውም ተዘግበዋል። ሞሐመድ ኤምዋዚ ጓደኞቹ፣ ረጅሙ በእንግሊዞች እንግሊዝኛ የሚናገረውና ጂሃዳዊው ጆን በሚል ቅጽል ስም የሚጠራው እሱ ሳይሆን አይቀርም ማለታቸውን ዛሬ ዘገባዎች ጠቅሰዋል። የቪኦኤ የለንደን ዘጋቢ ጄሚ ዴትማር ግን የአውሮፓ የደህንነት ምንጮች ጂሃዲ ጃን ኢምዋዚ መሆኑን ለማረጋገጥ ፈቃደኛ ሳይሆኑ ቀርተዋል ብለዋል። ደግሞም ጉዳዩ ከዚያ በላይ የተወሳሰበ ነው ማለታቸውን የቪኦኤው ዘጋቢ ጠቅሷል። ሰሜን ምስራቅ ሶሪያ ውስጥ የእስልምና መንግስት ብሎ ራሱን በሚጠራው ጽንፈኛ ቡድን የተጠለፉት ክርስቲያኖች ቁጥር ቢያንስ ሁለት መቶ ሀያ መድረሱን አንድ የሶሪያን ጉዳይ የሚከታተል ቡድን አስታወቀ። ቢሮ ብሪታንያ የሆነው የሶሪያ የሰብአዊ መብት ተከታታይ ድርጅት የአይኤስ ቡድን ተዋጊዎች ባለፉት ሶስት ቀናት ሀሳኬ ክፍለ ሀገር ውስጥ አስር መንደሮችን በወረሩበት ጊዜ ነዋሪዎቹን ጠልፈው ወስደዋል ብሏል። ቡድኑ በሰሜናዊ ኢራቅና ሶሪያ ጥቃቱን በማስፋፋት አናሳን የሃይማኖታዊ ማህበረሰቦችን ኢላማ ያደረገ ግድያ እና ጠለፋ እየፈጸመ መሆኑ ይታወቃል። አድማጮች ለሰአቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአስራ አራት ሰላሳ አንድ መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በግንቦት ወር በኢትዮጵያ ለሚካሄደው ምርጫ የምረጡኝ ዘመቻው ተጀምሯል። የቴሌቪዥን ክርክር መድረኮችን በመሰናዳት ላይ ናቸው። አንዳንድ የተቃዋሚ ፓርቲዎች የቴሌቪዥን የምረጡኝ ዘመቻ የአየር ሰዓት ድልድሉ ለገዢው ፓርቲ የበዛ ጊዜ የሚሰጥ ነው ብለዋል። ዝርዝሩን እስክንድር ፍሬው ከአዲስ አበባ ደርሶናል። የመከራከሪያ ርዕሶቹ የተመረጡት በአገር አቀፉ የፖለቲካ ፓርቲዎች ምክር ቤት ነው። ከተመረጡት የክርክር ርዕሶች መካከል የመድብለ ፓርቲና ሰብአዊና ዲሞክራሲያዊ መብቶች የሚለው በተራ ቁጥር አንድ ተቀምጧል። ሁለተኛው ርዕስ የፌዴራሊዝም ስርዓት፣ ሶስተኛው ግብርናና ገጠር ልማት ፖሊሲ የሚሉ ናቸው የከተማና ኢንዱስትሪ ልማት ፖሊሲ በአራተኛነት፣ መልካም አስተዳደር በአምስተኛነት፣ የውጭ ጉዳይና የደህንነት ፖሊሲ ደግሞ በስድስተኛነት ተቀምጠዋል። ሰባተኛው የክርክር ርዕስ መሰረተ ልማት፣ ስምንተኛው ትምህርት፣ ዘጠነኛው ደግሞ ጤና ናቸው። ኢኮኖሚ በክርክር ርዕስነት አልተቀመጠም። የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ከሆኑት ፓርቲዎች አንዱ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የህዝብ ግንኙነት ኃላፊ አቶ ወንደሰንተሾመ ግን ሁኔታው እንደማያሳስባቸው ገልጸዋል። አቶ ወንደሰን ለቪኦኤ እንዳሉት ኢኮኖሚ ራሱን ችሎ ባይካተትም ግንኙነት ያላቸው ሌሎች ርዕሶች አሉ። የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ገዢውን ፓርቲ ጨምሮ ዘጠኝ ሲሆኑ በተመረጡት ርዕሶች ላይ እንደሚከራከሩ የሚጠበቁት ግን የምክር ቤቱ አባላት ያልሆኑ ፓርቲዎች ጭምር ናቸው። ፓርቲዎቹ የቴሌቪዥንና የሬዲዮ ክርክር የሚጀምሩት መጋቢት አራት ቀን 2007 መሆኑም ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ ስርጭታችን እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። አምነስቲ ኢንተርናሽናል የተባለው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ትናንት ባወጣው አመታዊ ዘገባ ፍጅቶችና የጅምላ ግድያዎች በሚፈጸሙበት ወቅት አምስቱ ቋሚ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት ድምፅን በድምፅ የመሻር መብታቸው እንዲነሳ ጥሪ አቅርበዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ሳለህ ነሲ ከለንደን የላከችውን ዘገባ አዳነች ሳይ ታቀርበዋለች። የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊ ሸቲ ለአሜሪካ ድምጽ ሬዲዮ ሲናገሩ በታህሳስ ወር ማብቂያ ላይ ያለፈው 2014 ዓ ም በዓለም ዙሪያ ለተፈጸሙት ግጭቶችና ኃይል ተጠቃሚነት ሰለባ ለሆኑት ሰዎች አስከፊ ዓመት ነበር ብለዋል። ስ ዓለም በ2014 ዓ ም ስለተፈጸሙት ነገሮች በተመለከተው መሰረት ከሶርያ እስከ ዩክሬን ጋዛና ናይጄሪያ በሚሊዮን የሚቆጠሩ ሰዎች በአስከፊ ኃይል ተጠቃሚነት ተግባርና በሰብአዊ መብቶች ረገጣዎች ተሰቃይተዋል። አምነስቲ ያወጣው ዘገባ ያለፈው ዓመት በታሪክ የከፉ ከሚባሉት የስደተኞች ቀውሶች አንዱ የተከሰተበት እንደሆነ ጠቁመዋል። ሶሪያ ውስጥ አራት ሚሊዮን የሚሆኑ ሰዎች በጦርነት ምክንያት ከመኖሪያቸው ተፈናቅለዋል። በብዙ ሺህ የሚቆጠሩ ስደተኞች በሜዲትራኒያን ባህር አልቀዋል ይላል ዘገባው። በኢንዱስትሪ የበለፀጉት ሀገሮች የስደተኞቹን ሕይወት ለማትረፍ ከመስራት ይልቅ ስደተኞቹ እንዳይገቡባቸው የሚያደርጉት ጥረት ያመዝናል ብለዋል። የበለፀጉት ሀገሮች መሪዎች ከአደጋ በመሸሽ የሚሰደዱትን ሰዎች ለመርዳት ፖለቲካዊና ገንዘባዊ መንገዶችን እስካላቀረቡ ድረስ ቀውሱ እየተባባሰ መሄዱ አይቀርም ብለዋል። ሸቴ የታጠቁ ቡድኖች መበራከት ከሚያሳስቡ ነገሮች አንዱ ነው። ዛሬ 35 የሚሆኑ ሀገሮች ከታጠቁ ቡድኖች ጋር እየታገሉ ነው። በሲቪሎች ላይ የጭቃኔ አድራጎት እንዳይፈጸሙ መከላከል የመንግሥታትና የዓለም አቀፍ ተቋማት ግዴታ ሆኖ ሳለ በእኛ አመለካከት ለዚህ የሚሰጠው ምላሽ አሳዛኝና አሳፋሪ ነው። የአምነስቲ የጥብቅና ሥራ አስኪያጅ ስቲቭ ክሬሾ በ2014 ዓ ም ከታዩት አሳዛኝ ተግባሮች አንዱ የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት አባላት ድምፅን በድምፅ በመሻር መብታቸው ላይ በተደጋጋሚ የሚያሳዩት አግባብ የጎደሉ ተግባር ነው ብለዋል። የፀጥታው ምክር ቤት ከሁለተኛው የዓለም ጦርነት በኋላ የተቋቋመው ዓለም አቀፍ ሰላምና ጸጥታ ለማስጠበቅ ነበር። ከአስራ አምስት አባላቱ ቋሚ መቀመጫ ያላቸው ሩሲያ፣ ብሪታንያ፣ ፈረንሳይ፣ ቻይናና ዩናይትድ ስቴትስ ናቸው። እነዚህ ሀገሮች ማንኛውንም አይነት የፀጥታ ምክር ቤት ውሳኔን የመሻር መብት አላቸው ብለዋል ክረሻው። ባለፈው ዓመት በክሪሚያ ላይ የተደረገውን ሕዝበ ውሳኔ የሚያወግዘውን የምክር ቤት ውሳኔን ሩሲያ ድምፅን በድምፅ በመሻር መብቷ ውድቅ አደረገችው። ቻይና ደግሞ ሶሪያን የሚያወግዘውን ውሳኔ አገደች። ይህ ታዲያ ማንንም አይጠቅምም ይላሉ ስቲቭ ክራሻው። This is, a, if you like, a lose-lose situation. The civilians of the world are suffering because of this cozy deal. ይህ ታዲያ ሁሉንም ይጎዳል እንጂ ማንንም አይጠቅምም። የጸጥታ ጥበቃ ምክር ቤቱ ኃያላን አባላት ከብዙ ዓመታት በፊት በዶለቱት ስምምነት ምክንያት ሲቪሎች በዓለም ዙሪያ እየተሰቃዩ ነው። ፍጅቶችና የጅምላ ግድያዎች በሚፈጸሙበት ጊዜ የጸጥታው ምክር ቤት ቋሚ አባላት ውሳኔዎችን በድምፅ የመሻር መብታቸውን መተው አለባቸው፣ ይላል አምነስቲ ኢንተርናሽናል። አምስቱ ሀገሮች ይህን እንዲያደርጉ የማሳመኑ ጉዳይ ከባድ ቢሆንም አይሳካም ማለት አይደለም፣ ይላሉ ስቲቭ ክራሾ። ኒውዮርክ ያለው የጸጥታ ጥበቃ ምክር ቤት ከእነዚህ ችግሮች ሁሉ ተነጥሎ ርቆ የሚገኝ አካል ሆኖ ሊሰማ የሚችልበት ጊዜ ይኖራል። በሌላ በኩል ደግሞ በጉዳዩ ላይ በብርቱ ሊሰራበት ይችላል። ባለፉት ዓመታት በጂኦ ፖለቲካዊ አመለካከታቸው ምክንያት በተለያዩ ጊዜያት ስኬት አላገኙም። አንዳንድ ነጥቦችን በሚመለከቱም እንዳላዩ ለመምሰል ይሞክራሉ። ይህ ማብቃት ያለበት ጉዳይ ይመስለኛል። ክራሹ በመጨረሻም ሶሪያ ላይ የተወሰደው ውሳኔ ባይታገድ ኖሮ ፕሬዝደንት ባሻር አል አሳድ በዓለም አቀፍ የወንጀል ችሎት እንዲቀርቡ በተደረገ ነበር ሲቪሎችም የተሻለ ሰብአዊ ረድኤት ባገኙ ነበር ሲሉ አስገንዝበዋል። ወደ ተከታዩ ዘገባችን ስናልፍ የቀድሞው የኢትዮጵያ ፕሬዚዳንት ዶክተር ነጋሶ ጊዳዳ በዚህ ሳምንት በዚህ በዩናይትድ ስቴትስ ውስጥ ናሽናል ኢንዳውመንት ፎር ዲሞክራሲ የተባለው የጥናት ተቋም ባመቻቸላቸው መድረክ ላይ ጥናታዊ ጽሑፍ አቅርበዋል። ዶክተር ነጋሶ ባቀረቡት በዚህ ጥናታዊ ጽሁፍ ላይ ያተኮሩት እንደ ኢትዮጵያ ባለ ሀገር ህገ መንግስቱ የሁሉንም ብሔረሰቦች ፍላጎት ማንጸባረቅ ያስፈልገዋል የሚል ነው። በኢትዮጵያ የፊታችን ግንቦት ስለሚካሄደው ምርጫ በሀገሪቱ ስለታየው የረጅም ጊዜ መረጋጋትና ልማትም በጽሑፋቸው ዳሰዋል። ሰለሞን ክፍሌ በስፍራው ነበር፣ ተከታዩን አዘጋጅቷል። ዶክተር ነጋሶ ጊዳዳ እንደ አውሮፓውያን ዘመን አቆጣጠር ከ1995 እስከ 2001 ዓ ም ድረስ የኢትዮጵያ ፕሬዝደንት ነበሩ። ከ2005 እስከ 2010 ዓ ም ደግሞ የፓርላማ አባል፣ አሁን በቅርቡ ደግሞ የአንድነት ለዲሞክራሲና ፍትህ ፓርቲ ሊቀመንበር ሆነው ከ2012 እስከ 2013 ለአንድ ዓመት ሰርተዋል። ዶክተር ነጋሶ ጊዳዳ በ1994 የሀገሪቱን ህገ መንግሥት በማርቀቅ ተሳትፈዋል። የህገ መንግሥታዊው ጉባኤ ሊቀመንበርም ነበሩ። በ95 የፈረሙትም እርሳቸው ናቸው። ኢትዮጵያ ይበልጥ የተሻለች ዲሞክራሲያዊት አገር እንድትሆን የሚመራን ህገ መንግሥት እንዲኖር ነው የምፈልገው። የሁሉንም ፍላጎት የሚያንጸባርቅ ህገ መንግሥት አስፈላጊ መሆኑን በመግለጽ ንግግራቸውን የጀመሩት የቀድሞው የኢትዮጵያ ፕሬዝዳንት ነጋሶ ጊዳዳ ወደ ኋላ መለስ ብለው ያለፉትን የቀዳማዊ ኃይለ ሥላሴና የደርግ ዘመናት እንዲሁም የተማሪዎችን እንቅስቃሴ ታሪክ አውስተዋል። ዶክተር ነጋሶ በተለይ ከወታደራዊው የደርግ መንግሥት ውድቀት በኋላ ሥልጣን የያዘው የኢትዮጵያ ሕዝቦች ዲሞክራሲያዊ አብዮታዊ ግንባር በአዲስ አበባ ሰላማዊ ጉባኤ እንደ ጠራና ያ ጉባኤም አዲስ የሽግግር ሕገ መንግሥት እንዲረቅ ከውሳኔ መድረሱን አስረድተዋል። According to that charter, in August 1991, a transitional government was formed. በዚያ ረቂቅ ሕገ መንግሥት መሰረት እንደ አውሮፓውያን የዘመን አቆጣጠር ነሐሴ 1991 ዓ ም የሽግግር መንግሥት ተቋቋመ። ያ የሽግግር መንግሥትም እስከ 1995 ዓ ም ድረስ ሥልጣን ላይ ቆየ። በእነዚህ ዓመታት ወቅትም የሽግግር መንግሥቱ ለአገሪቱ ችግሮች መፍትሄ ይሆናል በሚል ለዛሬው ፌዴራላዊ አወቃቀር መሠረት የሆነውን አገሪቱን በ14 ግዛቶች ከፋፈለ። በዚህ መልክ እንደ ገና ካደራጀ በኋላ አሁንም አንዳንድ ወገኖች ባለመርካታቸው እንደ ኦሮሞ አርነት ግንባር የመሳሰሉ ፓርቲዎች ከሽግግሩ መንግሥት ራሳቸውን አገለሉ። ሌሎችም እንዲሁ። እዚህ ላይ መረሳት የሌለበት ሌላው ትልቅ ነጥብ አሉ ዶክተር ነጋሶ በመቀጠል በወቅቱ የኤርትራ ሬፈረንደም መካሄድ ነው። በዚያም የኤርትራ ሕዝብ ለነጻነት ድምፅ ሰጠ። ሌላውን የራሴ የተሳተፍኩበትና የወቅቱ ትልቅ ስኬት አሁን ድረስ እየተሠራበት ያለው ሕገ መንግሥት ነው። ጀርመን አገር ከ17 ዓመታት የስደት ኑሮ በኋላ ወደ ኢትዮጵያ መመለሳቸውን በማስታወስም የሽግግር መንግሥቱን እንደ ተቀላቀሉና በሚኒስትርነትና በፓርላማ አባልነት መሥራታቸውን አስረድተዋል። በሕገ መንግሥት አርቃቂው ኮሚቴ ማገልገላቸውን አስታውሰዋል። ሕገ መንግሥቱን በተመለከተም እንዲህ አሉ ኮንስቱሽን ዋዝ አዶፕትድ and particularly Article 39. Article 39, which says all nations and nationalities, peoples in Ethiopia have the right ሕገ መንግሥቱ ጸደቀ። በተለይም ማንኛውም የኢትዮጵያ ብሔር ብሔረሰብ ሕዝብ የራሱን እድል በራሱ የመወሰን እስከ መገንጠል ያለው መብቱ በማናቸውም መልኩ ያለ ገደብ የተጠበቀ ነው የሚለው የሕገ መንግሥቱ አንቀጽ ሰላሳ ዘጠኝ ጸደቀ። በዚያ ወቅት በኢትዮጵያ የአምስት መቶ አርባ ሰባቱም አውራጃ ተጠሪዎች በስብሰባው ላይ ነበሩ። ከመቀመጫቸው ተነስተው በደስታ አዳራሽ ውስጥ ጨፈሩ። ለእኔም ታላቅ ቀን ነበረች ያችለትና እኮራበታለሁ ዶክተር ነጋሶ። በመቀጠልም የምክር ቤቱ አባላት ያላቸውን አስተያየት ከሰጡበት በኋላ ጠቅላይ ሚኒስትሩ በአስቸኳይ ቋሚ መንግሥት እንዲያቋቁሙ ተጠየቀ ብለዋል። በዚሁ መሠረትም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሕገ መንግሥት ከነሐሴ 15 ቀን 1987 ዓ ም ጀምሮ ሕገ መንግሥቱ ከፍተኛው የሀገሪቱ መተዳደሪያ ሕግ ሆኖ መጽደቁን አብራሩ። አሁንም ግን ችግሮች ሁሉ ተፈትተዋል ማለት አይደለም፣ ሲሉም ገና መፍትሄ ያላገኙ የፖለቲካ የማኅበራዊና ምጣኔ ሀብታዊ ችግሮች እንዳሉ አስገንዝበዋል። ኢትዮጵያ እንደ አበቦች ደምቃና አምራ ያለችውን ያህል ሰማንያ የሚሆኑ ብሔረሰቦቿን በአንድ ላይ ለማቆየት አሁንም ከባድ ፈተና ላይ ናት ሲሉ አክለዋል። ሌላው ችግር በግጦሽ መሬትና ውሃ ይገባኛል ጥያቄ ሳቢያ የጎሳ ግጭቶች መቀጠላቸው መሆኑን ተናግረዋል። በእነዚህ ግጭቶች ምክንያት ሰለባ የሚሆኑት ደግሞ ሴቶችና ሕፃናት መሆናቸውን አስረድተዋል። በመገናኛ ብዙሃን ብዙ ባይሰማም አሁንም ኢትዮጵያ ውስጥ የትጥቅ ትግል መቀጠሉ ሌላው ችግር መሆኑን ሲያስረዱ ኢ ዶንት ዎንት ቱ ጎ ኢንቱ ዘ ዲፍረንት አርምድ ስትራግልስ ሊስት ዘም ባት አት ሊስት ቱ ሜንሽን ዘ ጋምቤላ አፋር ኦሮሞ ስለተለያዩ የትጥቅ ትግሎች ዝርዝር ውስጥ መግባት ባልፈልግም በአሁኑ ሰዓት ለመጥቀስ ያህል የጋምቤላ፣ የአፋር፣ የኦሮሞ እንዲሁም የኦጋዴን ነጻ አውጪ እንቅስቃሴ፣ በተጨማሪም በቅርቡ የአማራ እንቅስቃሴ አለ፣ የትግራይ ዲሞክራሲያዊ እንቅስቃሴ የተባሉ ጎሳን መሠረት ያደረጉ የትጥቅ ትግሎች እየተካሄዱ ናቸው። በተለይ ከዝርዝሩ ግርጌ ያስቀመጥኳቸው የአርበኞች ግንባርና ግንቦት ሰባት ድርጅቶች ግን ጎሳን መሠረት ያደረጉ አይደሉም። እነዚህ ሁሉ የተደቀኑ ፈተናዎች ናቸው። ከእነዚህ ድርጅቶች አንዳንዶቹ አሉ። በመቀጠል ዶክተር ነጋሶ አንዳንዶቹ ከውጭ ድጋፍ የሚያገኙ ናቸው። ዚስ ኦርጋኒዜሽንስ አር ሰፖርትድ ሰም ኦፍ ዘም አር ሰፖርትድ ባይ አውትሳይድ ፎርስስ ፍሮም ኤሪትሪያ። እነዚህ ድርጅቶች አንዳንዶቹ በውጭ ኃይሎች የሚደገፉ ናቸው ከኤርትራ። ሌላው ደግሞ በሀገር ውስጥ የተለያዩ የፖለቲካ ፓርቲ መሪዎች የሚያሳዩት ግትርነት ነው። ሕዝብ በምርጫ አማካይነት መወሰን ይገባዋል እንጂ ፓርቲዎች የምናውቅልህኛንን በሚል ግትር አቋም በፖለቲካውም ሆነ ሌላው ጉዳይ ሊጫኑት አይገባም ሲሉ አስረድተዋል። ዶክተር ነጋሶ ኢኮኖሚውን ማለትም ምጣኔ ሀብትን በተመለከተ ዶክተር ነጋሶ አለ ያሉትን ችግር ሲናገሩ እንዲህ ብለዋል ን ዛሬ አገሪቱ ውስጥ ሙስና ከፍቶ ይታያል። በአምቻ ጋብቻ የተያዘ ንቅዘት አለ። እነዚህን የመሰሉ ችግሮች አሉብን። ሌላም ግራ የተጋባንበት ሁኔታ አለ። ኢትዮጵያ ድሃ አገር ናት። የምጣኔ ሀብት ልማት እንፈልጋለን። ከዘመኑ ስልጣኔ መቋደስ እንሻለን። ከ2005 ምርጫ በኋላ አዲስ አበባ ጐዳናዎች ላይ ሁለት መቶ ሰዎች ተገድለዋል። በምርጫው ሊሸነፍ የነበረው ገዢ ፓርቲ ከውጤቱ በኋላ በወሰደው እርምጃ ምክንያት የተፈጠረ ችግር አለ። ሰዎች ከተገደሉ በኋላና የተቃዋሚ ፓርቲ መሪዎቹ ለሁለት ዓመታት ከታሰሩ በኋላ አብዛኛውን መቀመጫ የተቆጣጠረው ገዥው ፓርቲ ልዩ ሕግ አወጣ። የፓርቲ የሲቪል ማኅበረሰብና የመገናኛ ብዙሃን እንዲሁም የምርጫ ቦርድ፣ ጸረ ሽብርና የመሳሰሉ ሕጎችን ነው ያወጣው። እነዚህን ሕጎች ብዙዎች የሚያዩቸው ጨቋኝና ሌላውን ወገን የሚያገሉ አድርጎ ነው። ይህም ሌላው ችግር ነው ብለዋል ዶክተር ነጋሶ። ዶክተር ነጋሶ በኢትዮጵያ ችግሮች መኖራቸውን በመዘርዘር ብቻ አልነበረም በጽሑፋቸው ያብራሩት። ሕገ መንግሥታዊ ፍርድ ቤት መኖር እንደሚያስፈልግ፣ ይህም ዳኞችና ጠበቆች ሕግጋቱን በትክክል ለመተርጎም እንደሚረዳቸው፣ አንድ ፓርቲ ምክር ቤቱን በመጫንና ሕገ መንግሥቱን በመጣስ ለራሱ ፍላጎት በሚውል መንገድ ሊጠቀምበት አይገባምና ነጻ ሕገ መንግሥታዊ ፍርድ ቤት መኖር ያስፈልጋል ብለዋል። ዶክተር ነጋሶ ጊዳዳ ትላንት በናሽናል ኤንዳውመንት ፎር ዲሞክራሲ መድረክ ላይ ያቀረቡት ጥናታዊ ጽሑፍ ረዘም ያለ ነው። ሁሉንም በዚህ አጭር ፕሮግራም ማቅረብ አይቻልም። ለውይይት ጋብዣቸው የተቀበሉ በመሆናቸው ወደፊት በስፋት እንመለስበታለን። ከእርሳቸው ንግግር በኋላ የጥያቄና መልስ እንዲሁም የማዕከሉ ባልደረባ ዴቭ ፒተርሰንና ከጆንስ ሆፕኪንስ ዩኒቨርሲቲ ዓለም አቀፍ ጥናት ጆን ሃርብሰን በጽሑፉ ላይ የየበኩላቸውን አስተያየት ሰጥተው ገለጻው አብቅቷል። የያዝነው የካቲት ወር የጥቁር አሜሪካውያን የነጻነት ትግል ታሪክ፣ የሲቪል መብት ንቅናቄው መሪዎችና ክስተቶች የሚታወስበት ነው። ተከታዩ ዘገባ ከ50 ዓመት በፊት ኃይል ለጥቁር ህዝቦች ብላክ ፓወር መሪ ማልከም ኤክስ በሰው እጅ የተገደለበት ቅዳሜ ዕለት ታስቦ ውሏል። በዚህ ላይ ያተኩራል። የዛሬ 50 ዓመት በኒውዮርክ ከተማ ንግግር ላይ በማድረግ ላይ ሳለ የጥቁር ህዝቦች ትግልን በተለይም የብላክ ፓወር ትግልን ይመራ የነበረው ማልኮልሜክስ በሰው እጅ የተገደለበት ዕለት ቅዳሜ ዕለት ታስቦ ውሏል። ግድያው የተከናወነበት ህንጻ አሁን በማልኮል ሜክስና በባለቤቱ ስም ተሰይሟል። በፍጹም ጸጥታ ዕለቱ ተዘክሯል። ይህን ተከትሎ የሲቪል መብት መሪዎች ንግግር አሰምተዋል። የማልኮልሜክስ ልጅም በሥነ ሥርዓቱ ላይ ተገኝታለች። በ1965 ዓ ም እንደ አውሮፓውያን ዘመን አቆጣጠር የዛሬ 50 ዓመት መሆኑ ነው። ማልኮልሜክስ በተገደለበት ወቅት በዋሽንግተን ዲሲ አንድ የሕዝብ መናፈሻ ውስጥ ለሐዘን የተሰባሰቡ ሰዎች ሐዘናቸውን ከበሮ በመምታትና በመዘመር ነበር የተወጡት። በየሳምንቱ በዚህ ሜሪዲያን ሂል ፓርክ በመባል በሚታወቀው መናፈሻ፣ በተለይም በሞቃታማ ወራት ከበሮአቸውን እየመቱ ማልኮልሜክስን የማሰቡን ባህል ዛሬም ቀጥለውበታል። ለግማሽ ምዕት ዓመት የዘለቀው የከበሮ መቺዎች ክበብ በዩናይትድ ስቴትሷ መዲና ቀልብ የሚስብ ክስተት ሆኗል። ሰዎች ሽርጥና እራፊ ጨርቆቻቸውን በሳሩ ላይ አንጥፈው የሚቀማመስና የሚጠጣ ይዘው ፀሐይ የሞቁ የከበሮ ድለቃውን ያጣጥማሉ። እንዴታ! እዚህ ከበሮ እየመታሁ ለመጫወት ስመጣ የሚሰማኝ ደስታ፣ የምላበሰው ልዩ ጉልበት መቼም የተለየ ነው። ሻንጎ ኮዋሜ ላለፉት 20 ዓመታት በዚህ መናፈሻ የእሁድ የከበሮ ክበብ ሲደልቅ ቆይቷል። ከበሮ ስመታ ትዝ የምትለኝ የትውልድ ምድሬ አፍሪቃ ናት። አፍሪቃ ውስጥ የሰርጉለት ከበሮ ያልተመታለት ከቶም አይገኝም። የደስታና የፍስሐ ድምፅ ነው ከበሮ። እዚህ መጥቼ ከበሮ ስደልቅ ታዲያ ልቤም በፍጹም ደስታ ተሞልታ ትፈነድቃለች። ሞቅ ያለ ድባብ ነው መቼስ። በማልኮልሜክስ ሞት ሐዘን ያሰባሰባቸው በከበሮ ድምፅ መጽናናትን አገኙ። ዛሬ ሰዎች የሚሰባሰቡት አንድም ባህሉን ለመጠበቅ በሌላ በኩል ደግሞ አሁን በኑሯቸው ደግሞ እንዲሁም የልብ ደስታን ለማግኘት ነው። ከሃምሳ የሚበልጡ ከበሮ ተጫዋቾች አፍሪካ አሜሪካውያኑ ይበዛሉ። ወንድም ሴትም የተለያዩ ድምፆችን የሚያወጡ ከበሮዎችን ወይም ጸናጽሎችን ይዘው በዚህ ማኅብረት አብረው ይነሱና አስረሽ ምችው ምታው እየተባባሉ የከበሮውን ድምፅ ከቅጥር ግቢው ውጪ ያስተጋቡታል መቼም በዓይኑ ላየው አቧራ ባይኖርም የከበሮ ድምፅ አቧራ ሳያስነሳ ይቀራል ብላችሁ ነው? አንዱ ከበሮ መቺ ጀምርና ሌላው ዜማውን ይቀላቀላል። ሲቀጥል ዜማው ሱረት ላይ ሲደርስ ከሀምሳ በላይ ከበሮ መቺዎች ከመቶ በላይ እጆች መናፈሻውን በአፍሪካ ድምፅ ያጠሉታል። በአካባቢው የታደመውና አላፊ አግዳሚው ጎራ እያሉ ቢሻቸው ሙዚቃ ቢኮመኩሙ ቢሻቸው ደግሞ ተወዛውዘው ደንሰው አብረዋቸው ያመሻሉ። ይህንን መናፈሻ አፍሪካ አሜሪካዊቱ የሲቪል መብት ታጋይ አንጀላ ዴቪስ የማልኮል ሜክስ መናፈሻ እንዲባል ባቀረበችው ጥሪ መሰረት የሕዝብ ድምፅ አሰባስበው ስሙን ለማስቀየር የሞከሩ ሰዎች ቢኖሩም ሳይሳካ ቀርቷል። አሁንም በቀደመው የሜሪዲያን ሂል መናፈሻነት ነው የሚታወቀው። ውልያም ታፍ የእሁድ ከበሮ ቡድኑ የበላይ ጠባቂ። አፍሪካ አሜሪካውያን በዚህ መናፈሻ እንደ አውሮውያን ዘመን አቆጣጠር ከ1862 ዓ ጀምሮ ይገለገሉ ነበር። ይህ በዋሽንግተን ታሪክ ታላቅ ስፍራ ያለው ነው። በባርነት ይኖሩ የነበሩ ሰዎች መጀመሪያ ነጻ የወጡት በዚህ በዋሽንግተን ዲሲ ነው። በዚህ መናፈሻ የአፍሪቃ ስልቶችን እያዜሙ ደስታቸውን ይገልጹ ነበር። ጥቁር ሕዝቦች ከባርነት ነጻ ሲወጡ በመናፈሻው ተሰባስበው ሲያዜሙ ነው የዋሉት። ከኮንግረሱ ቤተ መጻሕፍት የተገኘ ድምፅ ነው። ታፍት ዋሽንግተን ዲሲ ቾክሌት ሲቲ በመባል ትታወቅ ነበር ይላሉ። እንደ ቸኮሌት ቆዳቸው ያማረ የጠይም ከተማ እንደማለት ነው። ያለ ጥቁር አዝሙድ መቼ ይጣፍጣል የተባለው አይነት Washington DC at that time was known as Chocolate City so black culture was very strong ዋሽንግተን ዲሲ በጊዜው የጠይሞች ከተማ ትባል ነበር። የጥቁሮች ባህል ማዕከል ነበረች። የሕዝብ መናፈሻው ለሕዝባዊ ስብሰባና በተለይ ለጥቁር ሕዝቦች መብት የሚታገል ሁሉ መሰባሰቢያም ነበር። የከበሮ መቼዎችን ታሪክ ሲገልጹ የመጀመሪያ የከበሮ ድለቃ አዋቂዎች ወይም ተጫዋቾች ለሌሎቹ ባህላዊ አመታት ስልቶችን ያሳዩ ያስተምሩ ነበር። በመናፈሻው ዙሪያ ሁኔታዎች ሲለወጡ የከበሮ መምታት ባህል ያላቸው የሌሎች ሀገር ሰዎችም ተቀላቀሉ። ከአፍሪካ፣ ከብራዚል እንዲሁም አሜሪካውያን ሁሉ ዘርና ጾታ ሳይለያቸው በከበሮ ዜማ አንድ ሆኑ። የከበሮና ጸናጽል ድምፁ የሚፈጥረው የዜማ ትኩሳት መቼም እንዲህ በቃላት የሚገለጽ አይደለም። ዜማው ድም ድም ሲል ሌላው ተታም ተታም እያለ ሲጠጋ በአንድ ላይ ሁሉም የልቡን ትርታ ከከበሮው ጋር አዛምዶ ሲደልቅ፣ መቼም አንዳች አይነት የኀይል መጠጥ እንደ ተጎነጨው ሆኖ ነው የሚሰማኝ። ክንፍ አውጥተህም ብረር ብረር ይለኛል። ሮብ ኦደን በእርግጥ ክንፍ የለውም። ላለፉት ስድስት ዓመታት ግን ልቡ በከበሮ ድምፅ ክንፍ ብላለች። ካንዲስ ሜኬንስ ደግሞ የሕዝብ መናፈሻው አንዳች አይነት አድባር አለው ትላለች። ይሄ ስፍራ መቼም ቆሌና አድባሩ ከውቃቢው ጋር የተዋሃደበት ነው። እንዴታ ነፍሴ በዜማ ፍቅር የምትጦዝበት የሠራ ከላቴ በውዝዋዜ የሚረግድበት ለሕመሜ ፈውስ ለሐዘኔ መጽናናትን አገኛለሁ። ምን ልበላችሁ፣ ውቃቢ ይቀርበኛል። ለዚህ ነው ከዚህ አድባር ማልጠፋው። ሜሪዲያን ሂል ፓርክ እሁድን ለማሳለፍ ከወዳጅ ዘመድ ጋር ፒክኒክ፣ የራፊ ጨርቅ ሽርሽር ለሚፈልጉ፣ ታሪክና የማኅበረሰብ ባህል ለሚሹ፣ ነፍስያቸው ዜማ ለምትወድ ጅስማቸው በዜማ ለሚረግድ እንደ ካንዲስ ደግሞ ውቃቢ ቅረበኝ ብለው የታደሙ አለበለዚያ እንዲሁ አላፊ አግዳሚ በከበሮ ድምፅ ይደሰታል፣ ያስባል፣ ይፈወሳል። የከበሮ ቡድኑ የበላይ ጠባቂ ታፍት የሙዚቃ መንፈሳዊ ቅኝት የድምፅ ርግብግቢት የሚሰጠው የመንፈስ ፈውስ ይሄ የእኛ ባህላዊ እምነቶችና መገለጫ ነው። ስለዚህ ይሄ ለታዳሚ ሁሉ ለራሳችንም ጭምር በገጸ በረከትነት የምናቀርበው ስጦታ የሜሪዲያን ሂል ፓርክ ከበሮ መቾዎች ቡድን ወደፊትም ይህንን ታሪክና ባህል ጠብቀው ለመቆየት ለተተኪዎቻቸው ደግሞ ትምህርት ለመስጠት ይፈልጋሉ። አድማጮች ስርጭታችን በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሐሪክ ብላችሁ ተከተሉን። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይልሳት በሚተላልፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራልን ከዳን ብራውን ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት። is for the